እንግሊዛውያኑ ሮሊንግ ስቶንስ እንደ አውሮፓውያን አቆጣጠር በ ሺ ዘጠኝ መቶ ስልሳ ዎቹ በሮክ ኤንድ ሮል የሙዚቃ ስልት የተለየ አድማጭ ያገኙ ተወዳጅ ሙዚቀኞች ነበሩ። ሮሊንግ ስቶንስን ጨምሮ ዘሁ እና ዘ ኪንግስ በጊዜው በግንባር ቀደምትነት ይታወቃሉ። ሮሊንግ ስቶንስ ከሌሎቹ የሙዚቃ ባንዶች የተለየ የሚያደርጋቸው የአባላቱ ረጃጅም ጸጉርና የአሜሪካንን የብሉስ ስልት በሙዚቃ ስራቸው ውስጥ ያካተቱ ስለነበር ነው። ሙዚቃቸው ዘመን ሳይሽረው እስካሁን ይደመጣል። በተለያዩ መድረኮችም የሙዚቃ ስራዎቻቸውን በማሳየት ላይ ናቸው። የቀድሞውም አዲሱም ትውልድ አሁንም ሙዚቃቸውን ያደምጣል፣ በሙዚቃቸው ይደሰታል። በሙዚቃው ዓለም ለረዥም ጊዜ እንደመቆየታቸው ስለ ሙዚቃ ስራቸውና ስለ ሕይወት ተሞክሯቸው ተደጋግሞ ተነግሯል። የፋይዛ ኤልማስሬ አዲሱ መጽሐፍ ደግሞ በተለየ የሙዚቀኞችን የሚክ ጃገር፣ የኬት ሪቻርድስ የሮኒ ውድን የቻርሊ ዋትስ እና የቢል ዋይመን ታሪክ በስፋትና በጥልቀት ይዞ ቀርቧል። ከመጽሐፉ ርዕስ ካውንቲንግ ዳውን ዘ ሮሊንግ ስቶንስ ይሰኛል። በሙዚቃ አድማጮች ተወዳጅ የሆኑት መቶ የሚሆኑ ሙዚቃዎቻቸውም ተካተዋል። ሮን ካለፉት ሀምሳ አመታት አንስቶ እስከ ዛሬ ድረስ የሮክኤንድሮል ኮከቦች ናቸው። ያኔ የሮክኤንድሮልን የሙዚቃ ስልት ለመጀመሪያ ጊዜ ለአድማጭ ያቀርቡ ብዙ አድናቂ ስለማግኘታቸው እርግጠኛ አልነበሩም። ለዚህን ያህል ጊዜም ተወዳጅነቱ ይቀጥላል ብሎ ያስባ አልነበረም። የሙዚቃው ተወዳጅነት ሳይቀንስ ግን ለ ሀምሳ ዓመታት አመታት መደመጡ የሚያስገርም ነው። የሙዚቃ ባንዱ አባል የሆነውና ደራሲው ጂም ቤቪልያ ታሪክ ጸሐፊም ነው። Uh, I think a lot of people get the impression that Mick Jagger, who is the lead singer, is the leader of the group and Keith Richards is the guitarist. ሁለቱም ከባንድ መሪነታቸው በበለጠ የሚያስደንቅ ተሰጥቶ ያላቸው የሙዚቃ ደራሲዎችም ናቸው። ሮሊንግ ስቶንስ ለ50 ዓመታት የስራና የስኬት ዘመን ቢያሳልፉም በጣም አሳዛኝ አሳዛኝና ባንዱ እስከመበተን የሚያደርስ ችግሮችንም አሳልፈዋል። ክጃ ሚክጃገርና ኪት ሪቻርድስ በመካከላቸው የስራ ግጭት ተደጋግሞ ተከስቷል። ነገር ግን ከጊዜ ርዝመት የተረዱት ነገር ቢኖር በጋራ የሚሰሩት ስራ ብቻ ያለ ስኬት እንደሚያበቃቸው ነው። በተናጥል የሚያስደንቅ ችሎታ ቢኖራቸውም የተሻለውና የስኬታቸውን ምስጢር ግን በጋራ መስራታቸው ነው። ዌይቲንግ ኦን ፍሬንድ ከታቱ ከተሰኘው በ1981 እንደ አውሮፓውያን አቆጣጠር ለአድማጭ ካቀረቡት ስራቸው ውስጥ አንዱ ነው። በቬግሊያ የስኬት ተራ ላይ ደግሞ የ 13 ተኛነትን ተራም አግኝቷል። ይህን ሙዚቃ እወዳለሁ፣ ምክንያቱም ሚክ ጃገርና ኪት ሪቻርድስ እንደ ባንድ መሪነታቸው ፈተናዎች ባጋጠሟቸው ጊዜ እኛ ጓደኛሞች እኮ አይደለንም የሙዚቃ ስራ ብቻ ነው ያገናኘን እስከ ማለት ደርሰው ነበር። ቅርርባቸው ግን ከዛም ያለፈ ስለመሆኑ ይህ ሙዚቃ ቁልጭ አድርጎ ያሳያል። ይህ ሙዚቃ በአውተርስ የአድናቆት ተራ ላይ የሁለተኛነት ደረጃ ይዞ ነበር። በዓለማችን ግራ መጋባትና ያለ መረጋጋት በሰፈነበት ጊዜ የተጻፈ ሙዚቃ ነው። የሚያስገርም ሙዚቃ ምክንያቱም መልዕክቱ ጠንካራ ስለሆነ። ግጥሙን ስትሰማ ሚክ ጃገር በሜዳ ላይ መጣላቱ ትክክል ስለመሆኑና መፍትሄ ስለማምጣቱ አላውቅም። ምንስ ማድረግ እችላለሁ? እኔ የምችለው መስፈን ብቻ። በዚህ ሙዚቃ ነገሮችን የሚያይበትን መንገድ ለማሳየት ሞክሯል። እናም ምን ያህል አርቆ ሀሳቢ እንደሆነ ይህም ስራው እስከዛሬ ተደናቂነትን ያተረፈለት ነው። የሙዚቃ ባንዱ ከሰሯቸው ሙዚቃዎች ሁሉ የባንዱን አባላት ያስተሳሰረ እና ለባንዱ አባላትም ልዩ ትርጉም የሚሰጥ አንድ ሙዚቃ አለ። ቪቪክሊ አንዳለው ጃምፒንግ ጃክ ፍላሽ በ1968 ለአድማጭ የቀረበ ነጠላ ዜማ ነው። ባንዱን ከመበተን ያዳነ ታምራዊ ሙዚቃ and Keith Richards were up late one night writing songs and they were at Keith Richards estate and they were kind of falling asleep ጃክ የተባለው ጠባቂ እየዘለለ ነው ይለዋል። ሚክም ቀበል አድርጎ ይሄ ጥሩ የሙዚቃ ርዕስ ሊሆን ይችላል ይለዋል። ይስማማሉ፣ ሙዚቃውም ይጻፋል። እናም አድማጮች ዘንድ ሙዚቃው እጅግ ተወዳጅ ሆነ። ሮሊንግስቶንን ልዩ የሚያደርጋቸው የሕይወትን ደግ ደጉን ብቻ ሳይሆን ክፉውንም ለመቀበል ሁልጊዜም ዝግጁ መሆናቸው ነው። ይህ ሁኔታቸው ደግሞ ሰውነታቸውን ቁልጭ አድርጎ ያሳያል። ጂም ቢቪክሊያ ሮሊንግ ስቶን የሙዚቃ ባንድ ውስጥ ካውንቲንግ ዳውን የተሰኘው የሙዚቃ ደራሲ ሲሆን ለባንዱ የሙዚቃ ረጅም ዕድሜ ስኬት የእያንዳንዳቸው የባንዱ አባላት ጥረት ነው ይላል።